ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አሌክዛንድራ ሴሊዮስ ደራሲ፣ ጦማሪት፣ የቢግስሞክ ዶት ኮም ድረገጽ መስራችና ዋና ሥራ አስፈጻሚ በቅርቡ ብልህ አዋቂ ሴት ያግቡ ረጅም ዕድሜ ይኖራሉ በሚል ርዕስ አንድ የምርምር ሥራ ውጤት ላይ መጣጠፍ አቅርበዋል። ስለ ግኝቶቹ ሊያስረዱን ይችላሉ? Yes, so this is uh, not even anecdotal evidence. It's a real piece of research that was done uh, by a university in the US to look at the brain scans of men who were married to what they considered to be above average intelligence. አዎን ይህ ሌላው ቀርቶ ስታስቲካዊ መረጃ እንኳን አይደለም። በአንድ የዩናይትድ ስቴትስ ዩኒቨርስቲ የተካሄደ እውነተኛ የሆነ ምርምር ነው። ከአማካይ በላይ የእውቀት ደረጃ ያላቸው ተብለው የታመኑ ሴቶች ጋር የተጋቡ እስካን የተደረገ የወንዶችን አእምሮ በመመልከት እንዲያ ባለ መልኩ ነው ጥናቱ የተጀመረው። የምርምሩ ተሳታፊዎች በርካታ የአእምሮ እስካን ውስጥ አልፈዋል። በሂደቱ የተወሰኑት ደሜንሽያ ምልክት ታይቶባቸዋል። ኑና አንዳችም የሕመም ምልክት ግና አልታይባቸውም። ይህም በመመርኮስ ተመራማሪዎች ያመኑት ምንድን ነው? ወንዶቹ ተጋብተዋቸው ያሉት ሴቶች የላቀ ዕውቀት ያላቸው በመሆናቸው ልክ የሰንጠረዥ እንቆቅልሾችን የመፍታት ያህል አእምሮአቸው ሁሌም ስለሚሳል ነው የሚል ነው። ከአማካይ ደረጃ የላቀ ዕውቀት ካላቸው ሴቶች ጋር በመጋባታቸው ትሩፋትን እንዳገኙት ወንዶች ሁሉ የላቀ ዕውቀት ካላቸው ወንዶች ጋር ተጋብተው የሚኖሩ ሴቶችስ በተመሳሳይ መልኩ የትሩፋቱ ተቋዳሽ ናቸው? Yeah, look, I think that absolutely, and I think one of the interesting things about the study is it goes to show that the relationship between the bare, the woman, the man, the in the ምርምሩ በወንዶችና ሴቶች ላይ እኩል ከማተኮር ይልቅ በወንዶች ላይ ያተኮረው ለምንድን ነው? እንደማስበው ብዙውን ጊዜ እንዲህ ያለ ጥናት የተወሰኑ ሰዎችን ላብነትነት ይወስዳል። በዚህኛው ጉዳይ ላይ ምርምሩ ያተኮረው በአንድ ወንዶች ቡድን ነው። በአብዛኛው የዚህ አይነት ምርምር ሲካሄድ የተለያዩ ምክንያቶች አሏቸው። ምርምሩ ሊያገኛቸው የሚሻቸው የግኝት ውጤቶች ይኖራሉ። ስለሆነም ምርምሩ ሲመለከት የነበረው የተለያዩ ጉዳዮችን ነበር። በሂደት ከግኝቶቹ ውስጥ የላቀ እውቀት ካላት ሴት ጋር ተጋባው ወንድ ካእምሮ ልቀት አኳያ የተለየ ሆኖ ነው የተገኘው። ሴቶች በዚህ ዓለም ላይ ለሌሎች ጤና፣ ለቤተሰብና ኅብረተሰብ የሚያበረክቱት ሚና የላቀ መሆኑን የሚያራግጡ እንዲህ ያሉ የምርምር ውጤት ግኝቶች አዋቂ ሴቶች በኅብረተሰብ ውስጥ ያላቸው ተቀባይነት እንዲገዝፍና በራሳቸውም ላይ ያላቸው እምነት እንዲልቅ ድርሻ ይኖረዋል። በእርግጠኝነት አንዱ ሰዎች የሚዘነጉት ነገር በሕይወት ዘመናቸው ውስጥ በየጊዜው በአእምሮ እየበሰሉ መሄድ ምን ያህል ጠቃሚ እንደሆነ ነው። ያ ትምህርት ቤት ወይም ዩኒቨርሲቲ የሚያበቃ ነገር አይደለም። ሁሌም መማር ያስፈልጋል። ይህ ጥናት በተለይ ያተኮረው ከደሜንሽያ ራሳችንን እንደምን መከላከል እንደሚቻል ነው። ይሁንና እውነታው ምንድነው? ሴቶች በሕይወት ዘመናቸው ውስጥ ሁሉ ያለማቋረጥ መማር ያለማቋረጥን ማወቅ እንደሚያስፈልጋቸው ልብ ሊሉ እንደሚገባ ነው። ሌላው ቢቀር ቤት ውስጥ ሆነው እንኳ መጽሐፍትን ማንበብ፣ ዶክሜንተሪዎችን መመልከት መቀጠል አለባቸው። እኒህ ሁሉ ነገሮች ከባለቤታቸው ወይም ፍቅረኞቻቸው፣ ከጓደኞቻቸው፣ ከቤተሰቦቻቸው ጋር የሚያደርጉት የንግግር ልውውጦች ላይ ተጽዕኖ አላቸው። በራስ መተማመንንም ይገነባሉ። በጣሙን ወሳኝ ነገር ነው። በራስ መተማመን የሚመነጨው ስለ ዓለም ባላቸው ፍላጎትና በዙሪያቸው ምን እየተካሄደ እንዳለ መገንዘብ ሲችሉ ነው። አንዳንድ ተመራማሪዎችና የማኅበራዊ ሕይወት ተንታኞች በእውቀት የላቁ ሴቶች ከሌሎች በበለጠ መልኩ ባል አልባ የመሆን ጣፈንታ ይገጥማቸዋል ይላሉ። ይህን አስመልክቶ የእርሷ አታያይ ምንድን ነው? You know, women who are particularly driven or particularly smart, to often feel that they might have ሁሌም በተለይም በአንድ ነገር ተነሳስተው ያሉ ወይም አዋቂ የሆኑ ሴቶች የፍቅር ተጓዳኝ ለማግኘት መቸገራቸው ጉዳይ ያለ ነው። እውነታው ግና እንደ ህብረተሰብ እየተለወጥ ስንሄድ ወንዶች እንዳያስቡ የሚያደርግን ወይም አእምሯቸውን የማያነቃውን አሰልቺ የሆነ ህይወት አይሹም። ወንዶች የአእምሮ ልቀት ካላት ሴት ጋር ወይም የላቀ ዕውቀት ካላት ሴት ጋር መሆኑን የማያሹ ከሆነ ትልቅ ስታት ነው የሚሆነው። በሕይወት ውስጥ ስኬትን ለማሟላት በርካታ መንገዶች አሉ። አንዲት ሴት በአእምሮ የላቀች ሴትን የሚፈልግ ወንድ ገና ያላገኘች ከሆነ የግድ ደደብ ከሆነ ወንድ ጋር መኖር የለባትም በአንድ በኩል የራሳቸውን የበላይነት ለማስጠበቅ ሲሉ እምብዛም በእውቀት ያልገፋች ሴትን ይመርጣሉ። እንዲሁም በቤት አያያዝና ልጆችን በማሳደጉ በኩል ምቾታቸው እንዳይጓደል ወንዶች ዝቅ ያለ የእውቀት ደረጃ ያላትን ሴት ሻሉ የሚሉ አሉ። በእርግጥ ሁሉም ወንዶች እንዲህ ያለ ምርጫ ባይኖራቸውም፣ ይሁንና በአዲሱ ትውልድ ዘንድ በእውቀት የተመጣጠኑ ወንዶችና ሴቶች ተጋብተው ተጣጥመው የመኖሩን ህይወት እንደምን ይመለከቱታል? አሁን ብስለትን ለማሳየት በርካታ መንገዶች አሉ። የግድ የምትሰራው የስራ አይነት መሆን የለበትም። ዋነኛ ስራዋ ቤት ውስጥ ሆኖ ልጆችን መከባከብ የሆነ ሴት ልትሆን ትችላለች፣ ወይም ማናቸውም እንዲያም ሆኖ ብስለትን በተላበሰ ውይይት ላይ መሳተፍ ምርጥ መጻሕፍትን ማንበብ ይቻላል ነገሩ ምንድነው ታዛዥ የመሆንና አታያይን ለማጋራት ፈቃደኛ ያለመሆን ካለ እንዲያ ያለውን ነገር አስመስሎ ማለፍ አይገባም በንግግር ልውውጥ ወቅት ገዝፎ በልጦ ለመታየት ሳይሆን ተጨማሪ የሚሆን አታያ ያላቸው መሆኑን ለመግለጥ ምሁራዊ ለሆነ ውይይት ፍላጎት ያለ መሆኑን ማሳየት ለማንኛውም ትዳር ትሩፋት ነው የሚሆነው። በአንድ በኩል ሴቶች በእውቀት የላቀና ስኬታማ ሆነው ሲገኙ አስኪ ሆነው ይታያሉ። በሌላ በኩል ግና የወንዶች አዋቂና ስኬታማ ሆኖ መገኘት ተቀባይነት ያለው ሆኖ ይታያል። ይህን አይነቱን ጾታዊ መድሎን የተላበሰ የተዛነፈ አታይ እንደምን መለወጥ ይቻላል ይላሉ። By talking about studies like this. I think we do it by people like yourself having these discussions because እንዲህ ባለ ጥናት ላይ በመናገር አንተን ከመሳሰሉ ሰዎች ጋር በመወያየት እንከውነዋለን ብዬ አስባለሁ። የሰውን ልጅ ውስብስብነት ይበልጡን በተረደን ቁጥር አንድን ሰው ጾታውን መሰረት በማድረግ ብቻ የአእምሮውን ልቀት መጠንና ለሰብአዊ ፍጡር ያለውን ዋጋ በደምሳሳው እንዲያ ሊሆን ይችላል ብለን ማሰባችን ምን ያህል የተሳሳተ መሆኑን ይበልጥ እንገነዘባለን። ኢትዮጵያውያን ሴቶችን ጨምሮ ባህላዊ ዝንቅነት ያላቸው ሴቶች ሆነው ግና በተፈጥሮ የታደሉት ብልህነትና ከዩኒቨርስቲ የቀሰሙት ዕውቀት ባለቤት ሆነው በባህላዊና ሃይማኖታዊ ተጽዕኖዎች ስር ላሉት ወይም ራሳቸውን ማውጣት ላልቻሉቱ እንዲህ ያሉ ጥናታዊ ግኝቶችን መሠረት በማድረግ በራስ መተማመናቸውን እንዲያጎለብቱ የእርስዎ መልእክት ምን ይሆናል? እንደማስበው ባልዘለቁበት ሁነት እንዲህ ያለውን ውስብስብ ሁኔታ ለመረዳት በእውነቱ አስቸጋሪ ነው። ይሁንና እንዲህ ባለ ሁኔታ ያሉ ሴቶችን ለማበረታታት እሻለሁ። ምርጥ መጽሐፍትን ለማንበብ የምትችሉትን ሁሉ አድርጉ። በቤት ውስጥ ተቀባይነት የሌለው እንኳ ቢሆን በውጭ ብስለትና ጥልቀት ባላቸው ውይቶች ላይ ራሳችሁን አሳትፉ። ይህን ለማድረግ አመች ሁኔታ ካገኛችሁ እንድትገፉበት ነው የማበረታታው። በየዕለቱ በትንሹም ቢሆን እያወቃችሁ ስትሄዱ ስለ ራሳችሁ የሚሰማችሁ ስሜት ስለ እውነት ይለወጣል። ለምሳሌ እኔ በሰዎች ዘንድ አዋቂ በሚያሰኙ ትምህርቶች ዩኒቨርስቲ ውስጥ ቢዝነስና ሕግን ተምሬያለሁ። በዚያ ዘርፍ ምሩቅ በመሆኔ አዋቂ ተብዬ ይታያለሁ። ይሁንና ወደ ተግባራዊ ክህሎት ሲመጣ የትራስ ጨርቅ መስፋት እንኳ አይሆንልኝም እና ሁላችንንም ብልህ ወይም አዋቂ የሚያሰኙ ደረጃዎች አሉን። ጠቃሚው ነገር አእምሮን ሊያንቃቃ፣ ሊያሰላ የሚችል ነገር ፈልጎ ማግኘትና በዚያ ላይም ተሳትፎ ማድረግ መቻል ነው። ቀስ በቀስም ኅብረተሰቡ እናንተን የሚመለከትበት አተያይ ይለወጣል። ብልህ ወይም አዋቂ ሴትን እንደምን ይገልጣሉ? አይ ቲንክ ዜርስ ዲፈረንት ሌቨልስ ኦፍ ኢንተለጀንስ። አይ ቲንክ ዜርስ ዲፈረንት ታይፕስ ኦፍ ኢንተለጀንስ ፎር ሳም ፒፕል። የተለያየ የአእምሮ ብስለት ደረጃ አለ። የተለያየ የአእምሮ ብስለት አይነት ደረጃም አለ። የተወሰኑ ሰዎች ዲዛይን በማውጣት ረገድ በእጅጉ የፈጠራና ስነጥበባዊ ክህሎት ያላቸው ሆነው ግና በሂሳብ በኩል ማለፊያ ክህሎቱ የሌላቸው አሉ። የተወሰኑት በሂሳብና ሳይንስ የላቁ ሆነው በታሪክና ተግባራዊ ነገሮችን በመፈጸሙ ዘንድ እዚህ ግቡ የማይባሉ አሉ። በህብረተሰብ ውስጥ በራስ ላይ መተማመን ያላት ሴት ሆኖ ለመገኘት ለራስ ትርጉም የሚሰጠውንና በራስ አቅምም ለመተግበር የሚያስችሉትን ነገሮች ፈልጎ መከወን ነው። ተራማጅ የሆነ አስተሳሰብ ባላቸው የጾታ እኩልነት ተቆርቋሪዎች ዘንድ እንደ አፍሪካ፣ መካከለኛው ምስራቅ፣ ላቲን አሜሪካና በከፊልም በምዕራብ ዓለም የሚገኙ የተማሩ ሴቶች አሁንም ድረስ እውቀታቸው ከባህላዊና ሃይማኖታዊ ወግ አጥባቂ ተጽዕኖዎች ያላላቀቃቸውም የአስተሳሰብ ለውጥ መደረግ አለበት ብለው የትኩረት አጀንዳዎቻቸውን የሚገፉ አሉ። የዚህ አይነቱን የአስተሳሰብ ለውጥ እንደምን ውን እውን ማድረግ ይቻላል? አለመታደል ሆኖ በፍጥነት የሚሆን አይደለም። በአንድ ጀንበር ምሽትም አይከውንም። ቀላል ምላሽ ያለው ነገርም አይደለም። ስለምን በእያንዳንዱ ሰው እውነት ውስጥ ተከስተው ያሉት እውነቶች እንደየግለሰቡ የተለያዩ ናቸው። ለአንዱ ባህል የሚሰራው ለሌላው ባህል ላይሰራ ይችላል። እውነቱ የሚወሰነው ለራስ በራስ በሚደረግ ጥረት መጠን ጭምር ነው ብዬ አስባለሁ። በየዕለቱ አዲስ ነገር ለመማር የፍለጋ መንገዳቸው ነገሮችን ይበልጥ የመረዳት ወይም በተሻለ መልኩ በዙሪያቸው ካሉ ሰዎች ተግባብቶ መናገርም እንዲሁ። እናም በማናቸውም አይነት ባህል ውስጥ ምሁን ተጋርጦብን ያሉት ተግዳሮቶች በመላው ዓለም አያሌ ሴቶችን ገጥሟቸው ያሉ ነገሮች ናቸው። በመሆኑም በየዕለቱ በነዚህ ጉዳዮች ላይ ልንናገርባቸው ይገባል። በነዚህ ነገሮች ላይ ካልተናገርንባቸው ተግዳሮቶቹንና ጠንቆቻቸውን ካልተገነዘብን ያ ፍልሚያችን የሽሽት ፍልሚያ ይሆናል። አሌክዛንድራ ሴሊዮስ ደራሲ፣ ጠማሪት፣ የቢግስሞክ ዶት ኮም ድረገጽ መሥራችና ዋና ሥራ አስፈጻሚ፣ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።